የዲደብሊው ዜና እንደምናመሻችሁ በመጀመሪያም ዋና ዋና ዜናዎቹ የሰላም ሚኒስትር ዴታ የነበሩት አቶ ታዬ ደንዳ በዛሬው ዕለት ጸረ ሰላም ኃይሎችን በመደገፍና ጦር መሳሪያ ይዞ በመገኘት ወንጀል ክስ ተመሰረተባቸው። ታንዛኒያ ውስጥ በደረሰ የጎርፍ አደጋ የ155 ሰዎች ሕይወት መጥፋቱን የሀገሪቱ ጠቅላይ ሚኒስትር አስታወቁ። እስያ ውስጥ ደግሞ በሙቀት ማዕበል ሰዎች እየሞቱ ነው። ቱርክና ግሪክ ከሰሃራ በመጣ ቧራ አየራቸው ታፍኗል። ማዕከላዊ ናይጄሪያ ውስጥ ከባድ ዝናብ በአንድ እስር ቤት ላይ ጉዳት ማድረሱን ተከትሎ 120 የሚሆኑ እስረኞች ማምለጣቸው ተሰማ። ባለፉት ጥቂት ዓመታት በኢትዮጵያም ሆነ በመላው ዓለም የወባ በሽታ ስርጭት በእጅጉ መስፋፋቱና የሚያደርሰው ጉዳትም እየከፋ መምጣቱ ተገለጸ። ዜናው በዝርዝር የሰላም ሚኒስትር ዴታ የነበሩት አቶ ታዬ ደንዳ በዛሬው ዕለት ክስ እንደተመሰረተባቸው የመንግስት መገናኛ ብዙኃን አስታወቁ። እንደ ዘገባው አቶ ታዬ ጸረ ሰላም ኃይሎችን በመደገፍና ጦር መሳሪያ ይዞ በመገኘት ወንጀል ነው ክስ የተመሰረተባቸው። ክሱ የተመሰረተው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ላይ የሚፈጸሙ የወንጀል ጉዳዮችን በሚመለከተው ችሎት ነው። ዘገባው አክሎም የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች ዳይሬክቶሬት አቃቤ ህግ በተከሳሽ ታየ ደንዳና ሶስት ክሶችን ማቅረቡን አመልክቷል። ተከሳሹ በአራት ጠበቆቻቸው ተወክለው ችሎት ቀርበው የክስ ዝርዝሩ እንደተነበበላቸው በጠበቆቻቸው በኩልም የዋስትና መብት እንዲከበርላቸው ጥያቄ መቅረቡም ተገልጿል። አቃቤ ህግ በበኩሉ የዋስትና ጥያቄያቸውን ሊያስከለክሉ የሚችሉ ነጥቦችን ጠቅሶ ተከራክሯል። ፍርድ ቤቱ ዋስትናን በሚመለከት መርምሮ ብይን ለመስጠት ለሚያዝያ 24 ቀን 2016 ዓ ም ተለዋጭ ቀጠሮ መስጠቱንም ዘገባው አመልክቷል። ታንዛኒያ ውስጥ በደረሰ የጎርፍ አደጋ የ155 ሰዎች ህይወት መጥፋቱን የሀገሪቱ ጠቅላይ ሚኒስትር ዛሬ አስታወቁ። ኤሌኞ የተሰኘው የአየር ጠባይ ክስተት ባስከተለው ኃይለኛ ዝናብና የመሬት መንሸራተት በሀገሪቱ በርካታ ግዛቶች ቤቶች፣ መሰረተ ልማቶች እንዲሁም ሰብል መጎዳቱን ጠቅላይ ሚኒስትር ካሲም ማጃሊዋ ለፓርላማው ተናግረዋል። ማጃሊዋ እንደተናገሩት ኃይለኛ ንፋስ ያገዘው ከባድ ዝናብ ያስከተለው ጎርፍና የመሬት መንሸራተት በበርካታ የታንዛኒያ ግዛቶች ከባድ ጉዳት አድርሷል። በዚህም ህይወት መጥፋቱን ከ51 ሺህ በላይ ቤተሰቦችና 200 ሺህ ህዝብ ለችግር መዳረጉንም ገልጸዋል። 236 ሰዎች መጎዳታቸውን፣ መንገዶች፣ ድልድዮችና የባቡር ሀዲዶች ከአገልግሎት ውጪ መሆናቸውንም ዘርዝረዋል። ማዕከላዊ ናይጀሪያ ውስጥ ከባድ ዝናብ በአንድ እስር ቤት ላይ ጉዳት ማድረሱን ተከትሎ 120 የሚሆኑ እስረኞች ማምለጣቸው ተሰማ። ትናንት ረቡዕ ዕለት ለሰዓታት የወረደው ዝናብ በዋና ከተማ አቡጃ አቅራቢያ የሚገኘውን እስር ቤት ሕንጻና አጥሩን ማፈራረሱ ነው የተገለጸው። አጋጣሚውን በመጠቀምም እስረኞቹ ሲያመልጡ የእስር ቤቱ ሰራተኞች ከጸጥታ ኃይሎች ጋር በመተባበር አስሩን መያዝ እንደቻሉ አዣንስ ፍራንስ ፕሬስ ዘግቧል። የጠፉትንም ፍለጋ መቀጠሉ ነው የተገለጸው። የእስር ቤቱ ባለስልጣናት ህብረተሰቡ ያመለጡትን እስረኞች በማፈላለግ እንዲተባበር ጥሪ አቅርበዋል። የእስር ቤቱ ቃል አቀባይ አዳሙ ጁዛ በቅኝ ግዛት ዘመን የተገነባ ነው ያሉት ያረጀው የእስር ቤቱ ይዞታ ለተፈጠረው ችግር መንስኤ እንደሆነ ነው የተናገሩት። ባለፉት ጥቂት ዓመታት በኢትዮጵያም ሆነ በመላው ዓለም የወባ በሽታ ስርጭት በእጅጉ መስፋፋቱና የሚያደርሰው ጉዳትም እየከፋ መምጣቱ ተገለጸ። ዛሬ የሚታሰበውን ዓለም አቀፍ የወባ መከላከል ቀንም በማስመልከት የኢትዮጵያ ጤና ሚኒስቴር በሰጠው መግለጫ የአየር ንብረት ለውጥና የግጭቶች መስፋፋት ለወረርሽኙ ስርጭት ዋነኛ ምክንያት እንደሆነ አመልክቷል። የጤና ሚኒስትር ዴታ ዶክተር ደረጀ ዱጉማ የተጠቀሰው ሁኔታ በኢትዮጵያም ተመሳሳይ መሆኑን ተናግረዋል። የአየር ንብረት ለውጥ ለወባ መተላለፍ አመቺ ሁኔታን ፈጥሯል። የተቆራረጠ ዝናብ፣ ድርቅ፣ ግጭቶችና ና ሰብአዊ ቀውሶችም በየቦታው ይታያሉ። በተለያዩ የዓለማችን ክፍል በሀገራችን ጭምር በነበረው ሁኔታ እነዚህም አጠቃላይ ወባ መከላከል ፕሮግራሙ የሚያዳክሙና ዜጎች የወባ መከላከል ስራ ላይ ተሳታፊ ተጠቃሚ እንዳይሆኑ ስለሚያደርግ እነዚህን እንደ ችግር ማንሳት ይቻላል። ከዚህም ሌላ ሚኒስትር ዴታው የወባ በሽታን የሚያመጡ ትንኞች ለመከላከያ ከሚረጨው ኬሚካል ጋር እየተላመዱ መምጣት ሌላው ለወባ ስርጭት መባባስ አይነተኛ ሚና መጫወቱንም ነው ያመለከቱት። አንደኛው የአልጋ አጎበር የሚቀየርበት ጊዜ መላመድ የታየበት ስለሆነ እሱን ሙሉ በሙሉ የሚቀይርበት አይነቶችን የተላመዱትን እየቀየር እንገኛለን። ተጨማሪ ከፍተኛ በዋና ዋ የሚጠይቅ ቢሆንም ከዚህ ውጭ ማህበረሰቡን የበለጠ የአካባቢ ስራ ላይ ማሰማራት በወባ መከላከልና መቆጣጠር ባለድርሻ አካላት የበለጠ የምናጠናክርበት ወባን በሀገር አቀፍ ደረጃ ዋና የጤና አጀንዳ አድርገን ወባን በእጅጉ ወደ መቀነስና ወደ ማጥፋት እንድንደረደር የሚያደርገን ስትራቴጂ ነው። ይህም በጋራ ከቆዳ ስፋቷ 75 በመቶ የሚሆነው ወባ ትንኞች መራቢያነት አመቺ እንደሆነ በሚነገርባት ኢትዮጵያ 69 በመቶ የሚሆነው ሕዝብ በዚህ አካባቢ እንደሚኖር የጤና ሚኒስቴር መረጃ ያመለክታል። በአሁኑ ወቅት ወባ ስርጭት መባባስ በሽታው ጠፍቷል የሚለው የተሳሳተ ግንዛቤ አደገኛ መሆኑንም ሚኒስቴር መስሪያ ቤቱ አስረድቷል። ሚኒስቴሩ ቀጥሎም የ ወረርሽኙን ባደገኛ ሁኔታ መስፋፋት አስመልክቶ ለቀጣይ ሶስት ወራት የሚቆይ የበሽታውን ስርጭት ለመግታት ያስችለኛል ያለውን ዘመቻ ማወጁን መግለጫውን የተከታተለው ስዩም ጌቱ ከአዲስ አበባ በላከው ዜና ጠቅሷል። አድማጮች የምትከታተሉት የዶቼ ቬለ ዲደብሊውን ዜና ነው። አስራ ስምንት ሀገራት ሐማስ በእጁ የሚገኙ ታጋቾችን እንዲለቅ ጥሪ ያቀረቡ ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይንም ጨምሮ አስራ ስምንቱ ሀገራት በጋራ ባቀረቡት ጥሪ ባለፈው መስከረም 26 ቀን ሐማስ ያገታቸውን ወገኖች እንዲለቅ ጠይቀዋል። ከ ሁለት መቶ ቀናት በላይ በሐማስ ይዞታ ጋዛ ውስጥ ከሚገኙ ታጋቾች የየሀገራቱ ዜጎችም እንደሚገኙበት አመልክተዋል። ታጋቾቹ እንዲለቀቁም በመካሄድ ላይ ያለውን የድርድር ጥረት እንደሚደግፉም ሀገራቱ በመግለጫቸው አጽንኦት ሰጥተዋል። በተጠቀሰው ቀን በሐማስ ከታገቱት 240 ሰዎች ወደ 129 የሚሆኑት ሳይሞቱ እንዳልቀረ በእስራኤል በኩል ግምት መኖሩን ዘገባዎች ያሳያሉ። ሩሲያ፣ ዩክሬን የትኛውንም አይነት የረዥም ርቀት የጦር መሳሪያ ብትታጠቅ የግጭቱን ውጤት ላይ መሰረታዊ ለውጥ እንደማይኖር አስታወቀች። ከክሬምሊን ይህን አስተያየት የተሰጠው የአሜሪካን የውጭ ጉዳይ ሚኒስቴር ለዩክሬን በአህጽሮተ ቃል ኤቲኤሲኤምስ የተሰኘውን ሚሳኤል በስውር መላኩና መሳሪያውን በያዝነው ወር ከታሰበው ስፍራ መድረሱ ከተሰማ በኋላ ነው። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ስለ ጉዳዩ ለጋዜጠኞች በሰጡት መግለጫ አሜሪካ በግጭቱ በቀጥታ እየተሳተፈች መሆኑን በማመልከት ለዩክሬን የሚደረገው ወታደራዊ እርዳታ የሚያመጣው ለውጥ የለም ነው ያሉት። ዩናይትድ ስቴትስ በዚህ ግጭት በቀጥታ እየተሳተፈች ነው። እስካሁን ሲያቀርቡ የነበረውን የጦር መሳሪያ አይነትና ስልት ወደ ማሳደጉ እየሄዱ ነው። ይህ በወታደራዊው ልዩ ዘመቻው ውጤት ላይ የሚያመጣው መሰረታዊ ለውጥ አይኖርም። ግባችንን እናሳካለን። ሆኖም ግን ይህ ለዩክሬን ለራሷ ተጨማሪ ችግር ይፈጥራል። የተጠቀሰው ሚሳኤል እስከ 300 ኪሎ ሜትር ርቀት ተወንጭፎ ኢላማውን ሊመታ የሚችል መሳሪያ እንደሆነ ነው የተገለጸው። በያዝነው ጎርጎሮስ ዓመት ታይላንድ ውስጥ በሙቀት ማዕበል ቢያንስ ሰላሳ ሰዎች ሳይሞቱ እንዳልቀረ የሀገሪቱ መንግስት ዛሬ አስታወቀ። በደቡብና ደቡብ ምስራቅ እስያ በሚሊዮኖች የሚገመቱ ሰዎች ባልተለመደ መልኩ ሞቃት በሆነው የአየር ጠባይ ለችግር መጋለጣቸውን የተገለጸው በአካባቢው በዚህ ሳምንት በታየው ከፍተኛ ሙቀት ምክንያት ፊሊፒንስ ውስጥ ትምህርት ቤቶች ተዘግተዋል። ሕንድ ውስጥ ምርጫ ቅስቀሳ በማድረግ ላይ የነበሩ ሚኒስትር ቀልባቸውን ስቶ መውደቃቸውን የተነገረው ሌላው ቀርቶ ሞቃቱ የአየር ሁኔታ ተራራማ በምትባለው ኔፓል ሳይቀር የጤና ማስጠንቀቂያ የተሰጠ ሲሆን የሙቀት መጠኑ እየጨመረ እንደሚሄድ በመነገሩም ሐኪም ቤቶች በዛሬ ዕለት በተጠንቀቅ እንዲጠባበቁ ታዘዋል። በሌላ በኩል ከሰሐራ የተነሳ አቧራ ቱርክ ማዳረሱን የተሰማው የሀገሪቱ የሜትሮሎጂ አገልግሎት አየሩን በሞላው አቧራ ምክንያት የጤና እክል ሊያጋጥም እንደሚችልና በመጓጓዣዎች ላይም አደጋ ሊያስከትል እንደሚችል አስጠንቅቋል። በተለይም የመተንፈሻ አካላት እና የጤና ችግር ያለባቸው ወገኖች ከቤት እንዳይወጡ ማሳሰቢያ ተሰጥቷል። በዚሁም ምክንያት በአንዳንድ ከተሞች ትምህርት ቤቶች እንደሚዘጉ፣ የመጓጓዣ እንቅስቃሴም ሊቋረጥ እንደሚችል ተነግሯል። በተመሳሳይ የደቡባዊ ግሪክ ሰማይም በዚሁ አዋራ መታፈኑን ዘገባዎች ያመለክታሉ። ይህ ዶቼ ቨለ ነው። አድማጮች፣ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። የሰላም ሚኒስትር ዴታ የነበሩት አቶ ታዬ ደንዳ በዛሬው ዕለት ጸረ ሰላም ኃይሎችን በመደገፍና ጦር መሳሪያ ይዞ በመገኘት ወንጀል ክስ ተመሰረተባቸው። ታንዛኒያ ውስጥ በደረሰ የጎርፍ አደጋ የ155 ሰዎች ህይወት መጥፋቱን የሀገሪቱ ጠቅላይ ሚኒስትር አስታወቁ። እስያ ውስጥ ደግሞ በሙቀት ማዕበል ሰዎች እየሞቱ ነው። ቱርክና ግሪክ ከሰሃራ በመጣ አቧራ አየራቸው ታፍኗል። ማዕከላዊ ናይጄሪያ ውስጥ ከባድ ዝናብ በአንድ እስር ቤት ላይ ጉዳት ማድረሱን ተከትሎ 120 የሚሆኑ እስረኞች ማምለጣቸው ተሰማ። ባለፉት ጥቂት ዓመታት በኢትዮጵያም ሆነ በመላው ዓለም የወባ በሽታ ስርጭት በእጅጉ መስፋፋቱና የሚያደርሰው ጉዳትም እየከፋ መምጣቱ ተገለጸ። ዜናው በዚሁ አበቃ።